የአውሮፓ ኅብረትና አቻው የሆነው የአፍሪካ ሕብረት በጋራ ሊሰሩ በሚችሉበት መንገድ ላይ በየጊዜው ውይይት እንደሚያደርጉ ይታወቃል። የአሁኑ በፖለቲካው ዘርፍ የዓመቱ ከፍተኛው እንደሆነ ተነግሯል። በተለይ በጋራ ጉዳዮች በሚመለከታቸው ላይ አተኩረዋል። ይህ ደግሞ የኮቶኑ ቋሚ ውል ከሚባለው በተጨማሪ በተለዋዋጭ የሆነ በመጣው ወቅታዊ ሂደት ሁለቱን ክፍለ ዓለማት በሚያቆራኛቸው ላይ መሆኑ ነው። በዚህ መሠረት ከበርካታ ነጥቦች ውስጥ በተለይ የስደተኞችን ጉዳይና ህጋዊ ባልሆነ መንገድ የገንዘብ ዝውውርን በሚመለከት በማተኮር በአውሮፓ ኅብረት በኩል ከፍተኛ ተወካይና ምክትል ፕሬዚደንቷ ፌዴሪካ ሞጌሪኒ የሚሉት የስደተኞች ጉዳይ የተወያየንበት አንደኛው ምዕራፍ ነው። ሆኖም ግን ይህ ብቻ አይደለም። በዛሬው ዕለት የተነጋገርንባቸው በርካታ ጉዳዮች ሲሆኑ በመነሻነት የኢኮኖሚውንም የሚመለከት ነው። ከዚህም ጋር ተያይዞ የስራ ዕድል ከመፍጠሩም ጭምር ነው። የስደተኞች ጉዳይን በሚመለከት ግን ያለፈው ዓመት የጀመር ነው ሲሆን በጋራ እንዴት እንደምንሰራ በይበልጥ ያተኮርንበት ነው። በዚህም መሠረት ከሰላሳ አምስት የአፍሪካ አባል ሀገራት ከአውሮፓ ኅብረት ጋር የተ ግባር መርሃ ግብሩ እንዴት በስራ እንደሚውል ነው ዋናው ጉዳያችን። በበኩላቸው የአፍሪካ ኅብረት የኮሚሽኑ ፕሬዚዳንቷ ድላሚን ዙማ በህገ ወጥ መንገድ ገንዘብ የሚያሸሹን በሚመለከት ዝርዝሩን አናውቀውም ገና በዚህ ላይ በቂ ጥናት አላካሄድንም ግን ህጋዊ ባልሆነ መንገድ ገንዘብ ወደ ውጭ ያሸሹ እንዳሉ እናውቃለን። በዚህም ጉዳይ ላይ ተወያይተን ገንዘቡ በሚመለስበት መንገድ ላይ እንዲረዱን የተወያየንበት ነው። በህገወጥ የወጣ ገንዘብ ወደ አፍሪካ በሚመለስበት ማለት ነው። ጌታቸው ተድላሌ ጊዮርጊስ ለዶቸቬላ ራዲዮ ከአዲስ አበባ